ኢትዮጵያን ዲያስፖራ ትረስት ፈንድ አማካሪዎች መሰንበቻቸውን በዋሽንግተን ዲሲ ላይ ጋዜጣዊ መግለጫ ሰጥተዋል። በዋሽንግተንና በአካባቢው ነዋሪ ከሆኑ ኢትዮጵያውያንና ትውልደ ኢትዮጵያ ጋር ተወያይቷል። አሉላ ከበደ አራት መቶ አርባ ሺህ አንድ መቶ ሰማንያ አራት ዶላር መሰብሰቡን አንድ ሰው የድጋፍ እጁን በዘረጋበት ቅጽበት እንዲጨምር ተደርጎ የተሰናዳው ድረገጽ ያሳያል። ከሀገራቸው ውጭ የሚኖሩ ኢትዮጵያውያን ተራድኦ የሚያሰባስበው የአደራ ገንዘብ አሰባሳቢ መማክርት ጉባኤ ምክር ቤትም ይሉታል። ሊቀመንበሩ ፕሮፌሰር አለማየሁ ገብረ ማርያም ናቸው። የምክር ቤቱን የአራት ወራት ገቢር ይልቁንም ደግሞ ባለፉት አምስት ሳምንታት ውስጥ ቡድኑ ያሰባሰበውን ገንዘብና ብዙዎችን በአመራር ደረጃ ሊያሳትፍበት ስለወጠነው እቅዱ ከምክር ቤቱ አባላት ከሰባቱ ጋር በሰጡት ጋዜጣዊ መግለጫ አስረድተዋል። በአራት ወር ውስጥ ብዙ ነገር የሚሰሩ ነበሩ። ይሄ ነገር አንደኛ ህጋዊ በሆነ መንገድ መቋቋም ነበረበት። ሁለተኛ የዚህ አይነት ኤክስፐርቲስ ያላቸው ሰዎች መሰባሰብ አለባት። ዝም ብሎ በአይነ ጭፍን የሚዘለልበት ነገር አለ። ሁሉ ነገር ጥናት ይፈልጋል። የሚሰበሰበው የአድራ ገንዘብ ለምን ዓላማ እንደሚውልም አስረድተዋል ሊቀመንበሩ። አገሪቷ በአሁኑ ጊዜ ያላት የበጀትም ሁኔታ ሆነ በሌላው መንገድ ለጊዜው አስፈላጊና አስቸኳይ የሆኑ ነገሮችን ለመፍታት የሚያስችል የገንዘብ ሁኔታ የላትም። መንግስት፣ በበጀት የሚያደርገውን የሚተካ አይደለም ግን ለምሳሌ ትምህርት ቤቶች መሰራት ያለባቸው፣ አንዳንድ ቦታ ክሊኒክን የመሳሰሉ ነገሮች አስቸኳይ በሆኑ መንገድ የሚያስፈልጉ፣ በብዙ ብዙ ቦታ በተለይ ገጠር ውስጥ የሚጠጣ ውሃ ንጹህ አይደለም፣ ብዙ ከከብት ጋር ወንዝ ገብቶ ነው የሚጠጣው። እነዚህ እነዚህን የመሳሰሉትን ነገሮች ለማሰራት ወጣቶችን ደግሞ አንዳንድ በቢዝነስ፣ በንግድ፣ በመሳሰሉት በቴክኖሎጂ ለመደገፍ የሚያስችሉ ፕሮጀክቶችን ለመስራት የሚያስችል የገንዘብ አሰባሰብ ነው። በረሃብና ቸነፈር የሚሰቃዩ ህጻናትን እምባ ለማበስ በአንድ ብር እርዳታ ተፈትነናል ሲል የጥያቄውን ምንነት በቀጥታ የገለጸው በጋዜጣዊ መግለጫው ከተሳተፉት የአማካሪ ቡድኑ አባላት አንዱ አርቲስት ታማኝ በየነ ነው። ዛሬ በሚሊዮን ደረጃ ተሰደን በተሻለ የኑሮ ደረጃ ላይ የምንገኘው ኢትዮጵያውያን በአንድ ብር ቻሌንጅ ተደርገናል። አንድ ብር መስጠት ትችላላችሁ ወይ ተብለናል። የህፃናትን እንባ መጥረግ ትችላላችሁ ወይ ተብለናል። የምጥ መርፌ የማያገኙ እናቶችን ልትደግፉ ትችላላችሁ ወይ ውሃ መጠጣት ቅንጦት ለሆነባቸው ዜጎቻችን ውሃ ማጠጣት ትችላላችሁ ወይ? ይሄን የቀረበልን ጥያቄ እስካሁን በነበረን የተለያየ ውስብስብ ጉዞ ምክንያት ብር ከተሰጠ ይጠፋል፣ ይበላል የሚል የብዙዎች ጥርጣሬ አለ። ዛሬ ግን እኛም መንግስትም እኩል ቻሌንጅ ተደርገናል። እኛ አንድ ብር ሰተን ምን እንደሚሰራ ልናየው ነው መንግስትን መንግስትም የሰጠነውን ተቀብሎ ምን እንደሚሰራ ሊያሳየን ነው። በመሃል ህዝብ እየታዘበ ነው። ፕሮጀክቱ የኢትዮጵያውያን የእያንዳንዳችን ነው ሲልም፣ በኢትዮጵያ ከአሁን ቀደም የሚታይ ከነበረው ሙስና አንጻር የሚሰበሰበው ገንዘብ ለታለመለት አላማ መዋል ስለመቻሉ ዋስትናው ምንድነው? በሚል ከመድረኩ ለቀረበ ጥያቄ ምላሽ ሰጥቷል። ታማኝ እስከ ዛሬ ድረስ በተቃውሞዎች በመልካም ነገር አንገናኝ ነበር የሚል ሀሳብ አስተዋል። ምክንያቱም ከመልካም ነገሩ ተቃውሞውን የሚያመዘን ስራ ስለተሰራ ነበር። ሀገራችን ውስጥ ያሁ ተቃውሞ ይወራታል። ስለዚህ አሁን ደግሞ የዘረፋ የሌብነት ነገር ተስፋፍቷል። እሱም ማስቆም አንዱ ስራ ያ ስላለትነው ደግሞ የአንድ ህፃን ልጅ ውሃ ማጠጣት ባለን አቅም በሌብነቱ ማለት ይሻላል እንዲሆን ያን ሰሎት ማለት ያን ሰሎት መለወጥ አለብን። የእያንዳንዳችን ኃላፊነት የሚሆኑ ይህ ፕሮጀክት ለዚህ እና ኢትዮጵያ ውስጥ የሚቋቋመው ቦርድ እና የፕሮጀክቱን የሚቀርሰው የሚያስፈጽመው ከእኛ ጋር እኛ የእናንተ ድምፅ ሆነን ለመስራት ነው የሚሞክረው። እናንተ ይህ ጥያቄ ሳመጡ እኛ እዛ ያለው ስት እዛ ያለው ደግሞ ከስር ያሉትን በዚህ መስመር ታች ድረስ ቁጥጥር እንዲኖር እንሞክራለን። ግን በአንድ ቀር ሊቀርቡ ይችላል። ዶክተር መና አክሊሉ ደምሴ የኮንግሬሽናል ብላክ ኮከስ ፋውንዴሽን የፖሊሲ ጥናት ምርምር ምክትል ፕሬዚዳንት ናቸው። የመማክርት ጉባኤውም ዋና ጸሐፊ ናቸው። ዶክተር መና እዚህ ዩናይት ስቴትስ ተወልደው ያደጉ ናቸው። መግለጫውን በከፈቱበት በአማርኛ ባሰሙት በዚህ ንግግራቸው እንዲህ ሲሉ ተንደረደሩ። ዋና ኢትዮጵያውያን በሙሉ ማወቅ ያለባቸው ትረስት ፈንዱ የፕራይም ሚኒስትር አቢይ ኃላፊነት ብቻ ሳይሆን የሁላችንም ግዴታና ኃላፊነት ነው የትረስት ፈንድ አባሎች ዲሲ ተሰብስበን የህዝቡን ጥያቄ ተቀብለን ስለ ትራንስፈንዱ አስረድተናል። ሌላ ማለት የምፈልገው አሜሪካ ተወልጄ ባድግም ፕራይም ሚኒስትር አብይ ለሰጡኝ ኃላፊነት ታላቅ ምስጋና አቀርባለሁ። ከዚህ በኋላ በእንግሊዘኛ ልቀጥ ከዚህ በኋላ በእንግሊዘኛ ልቀጥ ሲሉ በእንግሊዘኛ ነው ንግግራቸውን ያሰሙት። የዚህ ውጥን ዓላማ በቀጥታ ከምናደርገውም የላቀ ነው ይላሉ ዶክተር ምና ይህ ትረስት ፈንድ ይህ ውጥን ገንዘብ ስለማሰባሰብ ብቻ አይደለም። እርግጥ ነው የአንዱ ግባችን ነው። የተለያዩ የማኅበራዊና የምጣኔ ሀብት ችግሮች፣ የንጹህ ውሃ አቅርቦትና የጤና ችግሮች፣ ድህነትና ስራ አጥነት የደቀኗቸውን ፈተናዎች ለመቅረፍ መሰረታዊ ፍላጎቶችን ለማሟላት በሚደረጉ ጥረቶች ኢትዮጵያን ለመርዳት የገንዘብ መዋጮ ያስፈልጋል። ከሁሉም በላይ ግን ያሉንን የተለያዩ የሃይማኖት የባህልና የዘውግ መሰረቶቻችንን በመጠቀም ልዩ ልዩ ተመክሮቻችንን ለላቀ ጥቅም ማዋል የምንችልበትን መንገድ መፍጠር ጭምር ነው። ጠቅላይ ሚኒስትሩ የማኅበረሰባችንን ጥንካሬ በመረዳት በአገራችን ጉዳይ በንቃት እንሳተፍ ዘንድ ጥሪ ሲያቀርቡልን ለዚያ ጥሪ አጥጋቢ ምላሽ መስጠት ደግሞ የእኛ ፋንታ ነው ያሉት ዶክተር መና፣ አሁን ይህን ውጥን ለማሳካት የገንዘብ አቅማችን ወሳኝ ነው። እንደ የአቅማችሁም ለአገራችሁ የምታደርጉት የገንዘብ ድጋፍ እንሻለን። ነገር ግን ልዩ ልዩ ሙያዊ ችሎታችሁን፣ ጥያቄዎቻችሁን፣ ውስብስብ ችግሮችን ለመፍታት የሚያግዙ ጥልቅ ምክረ ሐሳቦቻችሁን እና የችግር አፈታት ክህሎቶችን የሁላችሁንም ተሳትፎ እንሻለን ብለዋል። በሀገራችን ጉዳይ በመደበኛ ተቋማዊ አሰራር በአዲስ መንገድ መሳተፍ የሚያስችል አቅጣጫ መሆኑንም በመጠቆም ጥሪ አሰምተዋል። በለውጡ የመሳተፍ የመርዳቱን ያህል ለምን እንደምንረዳና እንዴት እንደምንረዳ ማወቅ አስፈላጊ ነው ያሉት ደግሞ ሉሊት ኃይሉ እጅጉ ናቸው። either ሀገር ውጭ ለተወለዳችሁና ኢትዮጵያ ተወልዳችሁ እዚህ ላደጋችሁ እንዴት መሳተፍ እንደምትችሉ አልያም ለምን መሳተፍ እንዳለባችሁ እያሰላሰላችሁ ላላችሁ ወጣቶች ማለት የምሻው ነገር አለ። ይህ እጅግ የተለየ ጊዜ መሆኑን ለውጥ የሚያመጣ መልካም ስራ አካል ነን ማለት የምንችልበትን እድል ማግኘት አለብን። በትምህርት ተኮትኩተን ለማደግ የሙያ ክህሎትና ልምድ ለማዳበር የቻልነው ይህ ሁሉ ወላጆቻችንና የእነርሱም ወላጆች ጭምር በከፈሉት መስዋዕትነት ያገኘነው መሆኑን ማስታወስ አለብን። ውጥኑ ለተለዩ ቡድኖች በተለይ የተተወ አሊያም ትምህርቱ የተሰጠ አይደለም፣ ያሉት ሉሊት ዛሬ ለኢትዮጵያ ልዩ ቀን ነው ብለዋል። ዛሬ እያንዳንዱ ማህበረሰብ፣ እያንዳንዱ ትውልድ የየትኛውም የሃይማኖት የየትኛውንም ቡድን አካል የሆነ ሰው እንዲሳተፍ የሚሹ መሪዎች አሉን ማለት የሚያስችል እድል አግኝተናል። በመሆኑም ይህ እርዳታ የማሰባሰቢያ ጥምረት የየትኛውንም አንድ ቡድን ብቻ የሚመለከት አሊያም በተለያዩ የሙያ መስኮች ተሰማርተው ሰላሳ ዓመታት ላገለገሉና ሀገራቸውን ለመርዳት ከፍተኛ ፍላጎት ላላቸው ግለሰቦች ብቻ የተተው አይደለም። ይልቁንም አንድ ዶላር ለወገን የሚለው ጥሪ ሁላችንም የምንሳተፍበት እውቀትና ክህሎቶቻችንን ጊዜያችንን በመስጠት የበጎ ምግባር እኩል ተጋሪዎች የምንሆንበት እድል ነው። እንዴት መርዳት እንዴት መሳተፍ እንችላለን? የሚሉ ጥያቄዎች ያላችሁ ወጣቶች በድረገጻችን ላይ ይህንኑ ጥያቄያችሁን ለመመለስ የተዘጋጀውን ቁልፍ በመጫን አሊያም በፌስቡክ እና በመሳሰሉት በየትኛውም አይነት በሚቀናችሁ የማህበራዊ መገናኛ ዘዴ ልታገኙንና ፍላጎታችሁንም ልታሳውቁን ልትሳተፉ ትችላላችሁ ሲሉ ሉሊት በተለይ ወጣቶችን ያነጣጠረውን ጥሪያቸውን አሰምተዋል። በመድረኩ የምክር ቤቱ አባላት ከጋጭ ጋዜጠኞች የቀረቡ ጥያቄዎችንም አስተናግደዋል። አዲስ አበባ ላለው ከታዲያስ ነገር ሲል የመጀመሪያ ጥያቄ ስለ አሁን ስለሚቋቋም ቦርድ እና የቦርዱ አመራር ስነ ስርዓት አዲስ የሚቋቋመውን የዲሬክተሮች ቦርድ አባላት ምስረታ አስመልክቶ ላቀረበው ጥያቄ ከመድረኩ መልስ ተሰጥቶበታል። ከምክር ቤቱ ሊቀመንበር ከፕሮፌሰር አለማየሁ ገር ማርያም ጋር ያደረግነውን ሰፊ ውይይት በሌላ ጊዜ እናቀርባለን።